መዝሙር ስልሳ ሰባት እግዚአብሔር ይማረን ይባርከንም ፊቱንም በላያችን ያብራ። በአሕዛብ ሁሉ መካከል ማዳንህን መንገድህንም በምድር እናውቅ ዘንድ። አቤቱ አሕዛብ ያመስግኑህ፣ አሕዛብ ሁሉ ያመስግኑህ። ለአሕዛብ በቅን ትፈርድላቸዋለህና አሕዛብንም በምድር ላይ ትመራለህና አሕዛብ ደስ ይበላቸው፣ ሐሴትም ያድርጉ። አቤቱ አሕዛብ ያመስግኑህ፣ አሕዛብ ሁሉ ያመስግኑህ። ምድር ፍሬዋን ሰጠች። እግዚአብሔር አምላካችንም ይባርከናል። እግዚአብሔር ይባርከናል። የምድርም ዳርቻ ሁሉ ይፈሩታል።